የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት ታጣቂዎቹ በሰሜን ወሎ በቆቦ ከተማና በአካባቢው ከ ስድስት መቶ በላይ ሰላማዊ ዜጎችን ገለዋል እንዲሁም ሌሎች አስከፊ የሰብአዊ መብት ጥሰቶችም ፈጽመዋል ሲሉ የድርጊቱ ሰለባዎች መሆናቸውን የተናገሩ የአካባቢው ነዋሪዎች ለአሜሪካ ድምጽ በስልክ ገለጡ። ጉዳዩን አስመልክቶ መረጃ ያለው መሆኑን የገለጸው የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ሁኔታው በእጅጉ እንዳሳሰበው አስታውቋል። እጅግ የበዛ ሰውም ከአካባቢው እንደ ተፈናቀለ የአይን ምስክሮች ተናግረዋል። በጉዳዩ ላይ ከህወሀት ወገን እስካሁን የተገኘ ቀጥተኛ ምላሽ የለም። ሆኖም ክልሉን በመምራት ላይ የሚገኙት ዶክተር ደብረ ጽዮን ገብረ ሚካኤል ድርጅታቸው የትግራይ መከላከያ ኃይሎች በሚል የሚጠራቸው ታጣቂዎች በሰላማዊ ዜጎች ላይ እንዲህ ያሉ ድርጊቶችን እንደማይፈጽሙ ገልጠው በተያያዥ የቀረቡ ጉዳዮች ወይም ለሚቀርቡት ውንጀላዎች በገለልተኛ አካላት እንዲጣሩላቸው ጠይቀዋል። መለስካቸው አመሀ ተከታትሎታል። የኢትዮጵያ መንግስት በአሸባሪነት የሰየመው የህወሓት ኃይሎች ትግራይን ከሚያዋስኑት ክልሎች በአማራ ክልል ሰሜን ወሎ ቆቦ ከተማና አካባቢው ገብተው በሰው ህይወት፣ በልማት አውታሮች እና በግለሰብ ንብረቶች ከፍተኛ ጉዳት ማድረሳቸውን ቪኦኤ ያናገራቸው ድርጊቱ ሰለባዎች ነን ያሉ ተናግረዋል። አንዱ ቤተሰባቸው ዛሬ በቆቦ ከተማ የሚኖሩ በመሆናቸው ማንነታቸው እንዳይገለጽ ጠይቀው ያዩትንና ማስረጃም የሚያረጋግጠው ነው ያሉትን በስፋት አስረድተዋል። እንደሳቸው አባባል ወያኔ ቆቦንና አካባቢውን ከተቆጣጠረ ጀምሮ በህዝቡ ላይ የግፍ ውርጅብኝ ሲያዘምበት ከርመዋል። ከአስር ቀን በፊት ሆኗል የሚሉት ግን የተለየ ነበረ። ቤት ለቤት እየዞሩ ልጥያውን የፈጸሙት ጳጉሜ አምስት ለስድስት ዓርብ ንዳት ነው። በተለይ ዓርብ ንዳት ላይ ለስራ የተሰማሩ ወጣቶች፣ ለአረም የተዘጋጁ አርሶ አደሮች ከቤታቸው ግማሾችን ከቤታቸው ሳይወጡ ግማሹን ደግሞ ቤታቸው ወጥተው በረሃ ላይ ስራ በነበሩበት ሰዓት አይደለም የጦር መሳሪያ የእርሻ መሳሪያ እንኳ ባልያዙበት ወይም የአካባቢ መጠሪያ ዱላ ባልያዙበት ሁኔታ ቁጭ ብሎ አረም በሚያረሙበት አጋጣሚ ነው መሰለኝ የገደሏቸው እና አሴቱ ወይም ዘግናኙ ድርጊት የተፈጸመው በአሁኑ የአምስት ለስድስት አዳር ሐሙስ አዳር ዓርብ ላይ ነው ማለት ነው። ይህን ድርጊት ለመፈጸም ምን እንዳነሳሳቸው የጠየኳቸው ሌላው የድርጊቱ ሰለባ እንደሆኑ የሚናገሩትና የዞብል ነዋሪ የሆኑት አቶ ነጋ ቸኮል እንዲህ ይላሉ። ገበሬውን መሳሪያ ህን አንጣሉትኝ የግል መሳሪያ የደበቃችሁትም ምን ያ አንጡ አላችሁ እያሉ ሲያስገዱት ነው፣ ሲጨፈጭፏቸው፣ በዱላ ሲቀጠቅጧቸው እና ደግሞ ንብረታቸውን አንጡ ሲሏቸው መረረው፣ ህብረተሰቡ መረረው እና ከዛ ላይ ያን እንትን ሲሉ አይሆንም፣ አንሰጣለን አንሰጥም፣ እዛ በጣም እየጨፈጨፉ ሲመነጭቋቸው፣ ሲቀጠቅጧቸው፣ አንዳንድ ድረስ በተናጠል አንድ ሰው ሁለት ሰው ሲገሉ ወጣቱ ተነሳና ወጣ ወጣ፣ ወደ ለራሱ ታጥቆ ወጣ። ታትቆጣና በአራት ጦር የምትገጥማቸው ሲታቆሱ ብለው ማታ ላይ ተሸነፈ። ያው ገበሬው መሳሪያ ታውቀዋለህ፣ ገበሬው መሳሪያው ያለው ክላሽ ነው ምንድን ነው። ከዛ በኋላ ንጹሐን መግደል ጀመሩ። የእናንተ ልጅ ናቸው በቃ የእናንተ እንትና ናቸው ብለው በቃ ሴትም ልጅም ሳይመርጡ በተለይ ወንዶችን፣ አባውራዎችን፣ እነዚህ ጋርሶ አደሮችን፣ ባልቆችን በደንብ ጥቃት ያደረሱ ከዛ በኋላ ነው በአራት በአምስት እንግዲህ ያው ግድያው ተፈጸመ። የግድያው መጠን የሰው ብዛት ይታወቃል። እንደው እናንተ የምትሰሙት ነገር አለ፣ ያያችሁት ነገር አለ። እርሱ አሁን ለምሳሌ እንደ ግለሰብ እኔ ያው ቆጥሬ እንትን ባልለው ትንሽ አረጋግጠን የሚሉት ሰዎች እስከ ስድስት መቶ በላይ እንደሆነ ነው ግድያ የተፈጸመው፣ ግን ከዛም በላይ ነው። ምክንያቱም የዛ ወረዳው ላይ ቆቦ ላይ የተፈጸመው ከስንት ቀበሌዎች ተውጣቶ የዛ የሰፈረ ህዝብ ነው እና አረም ስራ ላይ የዋሉ ወዛደሮች አሉ ከሌላ ገበ ስራ የመጡ እነዛ ሁሉ አልቀሩም። አሁን ለይቶ በግምት ይሄ ነው ለማለት ወደ አሁኑ በአራት እና በሶስት ያነተ ሆኖ በአራት በአምስት ወደአሁኑ ቀብር ጅምላ ቀብር ተደረገ፣ መቃብሩ ተቀበሩ። ከዛ አውጥቶ ለማየትም ፈራ ሰው። ማን ማን እንደው ዝም ብሎ የጠፋው ሁሉ ሲ ዝም ብሎ ጠፋ ሁሎ በአካል የታወቁት ከስድስት መቶ በላይ ነው። አሁን ግድ እያ እንደ ተዘረጋገጠው ግድ ከዛ በላይ የጠፋ ሕዝብ ና የጠፋ ሕዝብ አለ። ያልተገኘ ወጣት አለ። በቆቦ ና በአካባቢው በተፈጸመው ድርጊት ምክንያትም ሆነ ከዚያ በፊት የተፈናቀለው ሕዝብ ብዛት ትክክለኛውን ቁጥር ማወቅ ለጊዜው የተሻለ አይመስልም። ይሁንና በቅርቡ ተፈጽሟል ከተባለው አሰቃቂ ድርጊት ስለተፈናቀሉትና በአሁኑ ወቅት ስላለው ሁኔታ ማንነታቸውን ሊገልጹ ያልፈለጉት ሰው በዝርዝር ያስረዳሉ። እነዚህ የተፈናቀሉ ሰዎች ከዚህ በፊት ቆቦ ተይዞ በነበረበት ሰዓት ወደ ወልዲያ መጥተው ነበር። ወልዲያ በተያዘበት ሰዓት ወደ ቆቦ የተመለሰዋሉ፣ ወደ ደሴ የሚሄዷሉ። ከዛው ውጭ አሁን ደሴ ኑረው በተለያዩ ሬስ ድርጅቶች እየተረዱ ያሉትን አይደለም አሁን የማወራ ያለሁ። ከቆቦ በሰሞኑ ንብቂ ተፈናቅለው በቆቦ ገጠር አካባቢ የሚኖሩ አሉ። አጋጣሚ ሆኖ እኔም ከዛ ነው የመጣሁት፣ ወደዚህ ወደ አሁን ወዳለሁበት ቦታ የመጣሁትኝ እና እዛ አካባቢ ቆቦ ወደ ደሴና ወደ ወልዲያ ሳይሆን እዛው ቆቦ አካባቢ ወዳሉ የገጠር ቀበሌዎች ከቆቦ ከተማ ብቻ ከአምስት መቶ እስከ አንድ ሺህ የሚሆን በአባወራ ደረጃ ተፈናቅሎ ነው ያለው። ሞትን ፈርቶ ማለት ነው። ሞትን ፈርቶ ነው የሄደው። ግን ሞትን ፈርቶ ሄድም ከረሀብ መዳን አልቻለም። እየተራበ ነው። ከራሱ አልፎ የአካባቢውን ማህበረሰብ እያስቸገረ ነው ያለው። ያው እኛ አካባቢ አብሮ መብላት የለመደ ስለሆነ፣ በሰድ የሄዱባቸውም ያላቸውን ጉርጓዶች የሚሆን ቦታራ ውስጥ ያለውን እህላቸውን እያወጡ እያበሉ ነው። እነሱ የሆነ አሁን ወደ ድህነት ወይም ወደ ረሀብ እየሄዱ ነው ያሉ አቶ ነጋ ቸኮል ግን የሁኔታውን ግዝፈት ከመግለጽ ባለፈ በእርግጠኝነት ቁጥር ለማስቀመጥ አልቻሉም። ብዙ ነው፣ በጣም መልቀስ የለውም። ዞብን ላይ በቃ መሬቱ አይታይም። ዞብ ላይ አሁን ቀበሌ ናት። ቀበሌ ላይ ነው እንግዲህ የሰፈረው። ዞብ ላይ ማለት ትንሽ እንትን ያለሆና ነው እዛ ላይ ነው ወደ ሰፈረው። ሌላ ማገር አለ። ሌላ በየቀበሌ በየቀበደው ተፈናቅሎ ወደ ሰፍሯል እና በጣም በቁጥር ኔ አሁን ይሄ ነው ለማለት፣ ብዙ ነው። በጣም ብዙ ነው። በጣም ብዙ ነው። እኔ ከአንድ ሳምንት በላይ ያው እዛው ተፈራቅሎ መጡ ጋር እዛው ኮርኝ ያለሁ። እኔም እንደው በቃ አቁሶለኞቹ ጋር ተደምሬ ነው የመጣሁት። ልጆች በጣም እዚህ እያለቀሱ ባልተቤት መጣ ስለነበር ተፈናቅላ ደሴ ላይ እነሱን ለማየት እንደው በሞትም እዛ የቻቸው ልሙት ነው እናሸርኬ የመጣሁት በቃ በጥቅሉ በጣም ብዙ ነው። በጣም ብዙ ነው። ይህን ለማለት በጣም ይሰደኛል። በጣም ብዙ ነው። የዞ ብሉ አቶ ነጋ ቸኮል በአካባቢው ደርሷል ያሉትን የልማት አውታሮች ጉዳትና ውድመት ይዘረዝራሉ። ጤና ጣባ የሚባል ሆስፒታል የሚባል ከዛ እንደውም ለሕክምና ተኝተው ሳያነሷቸው ተደናግጡ ጥሏቸው ሁላ ዘገለዋቸዋል። ሊገቡ እንደገና ከዛ ንብረቱን የጤና ጣቢያውንም ትምህርት ቤቶችን ሁሉንም ንብረት ዞብር አካባቢ ራሱ ባይኖር ያየሁት የጤና ጣቢያ የሚባል ንብረት ምንም፣ አንድም ንብረት የለም። ሰውም አሁን ራሱ ቆስሎ እንኳ ታክሞ የሚልንበት አለም ያለው እንዲያውም ከአምቡላንስ ላይ ሾልኮ ሂዶ ነው። ዛ ዛሬ ሶስት ቀን ነው የመጣሁትኝ በዛ በአምቡላንሱ ቁስለኞቹ ጋር አብሬ ልጆች እዚህ ደስ ስለነበሩ እነሱ ለማየት ለምኜ ነው። በዛ አድርጌ የመጣሁት በአፋራ ክልል አድርጌ ከለዋ በጭፍራ አድርጌ በዚህ በኮንቨርሽን የገባሁት። እስቲ እንደው በዓይን ምስክርነት ካዩቸው ድርጊቶች እርስዎ በትክክል የሚያስታውሷቸውን ይንገሩኝ። እሱ ትምህርት ቤት አካባቢ የኢትዮጵያ ልዩ ኃይል ነበረና እዛ የነበሩበት አካባቢ ሲገቡ የተረፈ ንብረት የለም። እዛው ጤና ጣቢያም የእኛ መሳከም ያለ እሱ የገበሬው ያርሶአደሩ ንብረት ሱቅ የሚባል የሚከፋፈልበት ነበረ ስኳር፣ ዘይት፣ ምናምን ማጭ በቃ የገበሬው ንትሮች የሚከፋፈልበት ነበር እነሱንም በቃ ዘርፈዋቸዋል ሙሉ በሙሉ የት ነው ይሄ እዛው ዞብር አካባቢ እንደገቡ ማለት ነው ጤና ጣቢያ በቃ ምንም መድኃኒት የሚባልም ነገር የለም ለህጻናት የሄደ ፕላምፕሌት የሚባል በሶ በሶ ምናምን የሚሰጥ ነበረ እነዚህ በእንትን የተጎዱ ህጻናቶች ተመዘኑ የሚሰጠው ሁሉ ወድሟ ነው ወስደውታን ምንም ነገር የለም በተያያዘ ዜና የኢትዮጵያ ሰብአዊ መብቶች ኮሚሽን በቆቦ እና በዙሪያው ካሉ የገጠር ከተሞች የሚደርሱትና በህወሓት ኃይሎች እንደተፈጸመ የሚነገር በሲቪል ሰዎች ላይ ያነጣጠረ ጥቃት በእጅጉ ያሳሰበው መሆኑን ገልጾ አጭር መግለጫ በፌስቡክ ኦፊሴላዊ ገጹ ላይ አውጥቷል። መግለጫው እንዳመለከተው የሲቪል ሰዎች መኖሪያ አካባቢዎችን የቤት ለቤት አሰሳና፣ ግድያ፣ ዝርፊያና የሲቪል መሠረተ ልማቶች ጥቃት ጭምር መፈጸሙን ለኮሚሽኑ የደረሱት ሪፖርቶች ያመለክታሉ ብለዋል። ኮሚሽኑ የሚያደርገውን ምርመራ እንደሚቀጥል ፍንጭ ሰጥቶ በግጭቱ የሚሳተፉ ሁሉም ወገኖች በማናቸውም ወቅት ሲቪል ሰዎችን የመጠበቅ ግዴታቸውን እንዲያከብሩ በጥብቅ አሳስቧል። ህወሓት በአማራና በአፋር ክልሎች ኃይሎቹ መግባታቸውን ሳይክድ በሰላማዊ ሰዎችና በመሠረተ ልማት አውታሮች እንደሚፈጸም እንዲሁም ፈጽሟቸዋል የሚባሉትን ሌሎች ክሶች ሲያስተባብል እንደቆየ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ